የወጣቶች አለም እንደ ኢሮፓውያን አቆጣጠር ከ2010 ዓ .ም ጀምሮ የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ለአፍሪቃ ጠቃሚ ድርሻ ሊያበረክቱ የሚችሉ ወጣት አፍሪቃውያንን ለማበረታታት አንድ መርሃ ግብር ጀምረዋል። በዚህም መሰረት ዘንድሮም ከተለያዩ የአፍሪቃ ሀገራት የተውጣጡ 500 ወጣት አፍሪቃውያንን በሰኔ ወር ወደ አሜሪካ ጋብዘዋል። በዩናይትድ ስቴትስ መርሃ ግብር መሰረት ለአፍሪካ እድገትና ብልጽግና ትልቅ ሚና ይጫወታሉ ተብለው ዘንድሮ ከተመረጡት አስራ ሶስት ኢትዮጵያውያን መካከል የሃያ ሰባት አመቷ ሄርሜላ ወንድሙ አንዷ ናት። ከመቀሌ ዩኒቨርሲቲ ሲቪል ኢንጂነሪንግ ጁን ስታዘንሴ ላይ የተመረኩ ነኝ። ድሮፕ ኦፍ ወተር የሚባል የሀገር በቀል የሆነ ኤንጂኦ ኮፋውንደር እና ጀነራል ማናጀር ሆኜ አሁን እየሰራሁ ነው ያለ እንትን ከርሜላ በመጀመሪያ እንኳን ደስ ያለሽ እስቲ እንደው ይሄንን ጥሩ ዜና ትትሰሚ ምንድን የተሰማሽ አሁን በጣም ነበረ ደስ ያለኝ ከኤምባሲ የነበረ ተደውሎ የተነገረ መጀመሪያ በስልክ ነው የተነገረን እና በጣም ደስ ያለኝ ምክንያቱም ለረጅም ጊዜ ሲጠብቀ የነበረ ነገር ነው ላስት የር ማፕላይ አድርጌ ነበረና ሲሳካልኝ በጣም ደስ ያለኝ እንደ ሄርሜላ በመመረጡ ደስ የተሰኘው ሌላው ኢትዮጵያዊ የ32 ዓመቱ ዳኛቸው ቦጋለ ነው። የሚሰራው በአካል ጉዳተኞች በተለይ አካቶ ልማት ወይም ኢንክሉሲቭ ዲቨሎፕመንት በሚባለው ኤሪያ ላይ ነው። እኔም ራሴ አካል ጉዳተኛ ነኝ። የአምስት ወር ልጅ እያለ ጀምሮ በፖሊዮ ምክንያት አካል ጉዳተኛ ነኝ እና በዚህ ምክንያት የምሰራው በሚያገባኝና በመስራት ባለብኝ ጉዳይ ላይ ነው ማለት ነው። እና ዘንድሮ ከተመረጡት ዘጠኝ ሴት ኢትዮጵያውያን መካከል ደግሞ ሌላኛዋ ወጣት ህሊና ብርሃኑ ትባላለች። የሁለት ሺ አስራ አራት የህግ ምሩቅ ነኝ። ከህግት መርት ጀምሮ ከሶስተኛ አመት ጀምሮ የመስራት አክቲቪዝም ላይ ነው የሚሰራው። የሎ ሙቭመንት የሚባለውን ሙቭመንት ኮፋውንደር ነኝ ውመንሶችን ኢትዮጵያም ደግሞ ፕሬዚዳንት ነኝ። እሺ ህሊና፣ በተለይ ደግሞ አንቺን ለየት የሚያደርገው መስፈርቱ እንደሚመስለኝ ከሀያ አምስት አመት ነው የሚጀምረው፣ ግን አንቺ ገና ሀያ ሶስት አመትሽ ነው እንዴት ልትመረጭ ይቻልሽ? አዎ ልክ ነሽ። መስፈርቱ ከሀያ አምስት ነው የሚጀምረው፣ ግን የመስፈርቱ አንደኛው አካል ምንድን ነው ከሀያ አምስት ዓመት በታች ያሉ ሆነው ኤክሰፕሽናል የሆነ ፐርፎርማንስ ካላቸው የተለየ ወጣ ያለ ነገር ካላቸው ከሀያ አምስት ዓመት በታችን ቢሆኑ ኔጌቲቭ ነገር ማሳየት ከቻሉ እንደሚያልፉ ጋይድላይኑ ይጠቅሳል። በዛ ምክንያት አይ ቲንክ ኤክሰፕሽናል ነገር አይቼ ይሆናል የመረጥን ብዬ ያስባለሁ። ምን ለየት ያለ ነገር አቀረብሽላቸው እኔ እንዲመጡኝ? እኔ ከአምና ጀምሮ ነበር ፕሮግራሙን ካየ ነበረውና በደንብ መስበክቶችን ተከታትያ እያለው አምና እነማን በምን ዘርፍ አለፉ። ሶስት ዘርፎች ነው ያሉት። እነማን በምን ዘርፍ አለፉ የሚለውን በደንብ አይቼ ነበርና እያንዳንዱ ሰው አክቲቪቲ አይቼ የኔ አክቲቪቲ እንዴት ነው ለጌት ልይ የሚችለው የሚለው ላይ ራሴ ላይ ሰርቻ አለው። ፕሮጀክቶችን በደንብ አፕሊኬሽኑ ላይ በደንብ አድርጌ ፕሮጀክቶቼን ጥቅማቸውን፣ ሁሉ ምን አድርገዋል እስካሁን ደስ ይደርሰናል የሚለውን በደንብ አድርጌ መግለጽ ያለውና ና አይ ቲንክ እሱን አይተው ይመስለኛል። ከኢትዮጵያ በጠቅላላው አንድ ሺ ሰባት መቶ ወጣቶች በዚህ መርሃ ግብር ለመሳተፍ መወዳደራቸውን የአዲስ አበባው የዩናይትድ ስቴትስ ኤምባሲ ድረገጹ ላይ ሰፍሯል። በመርሃ ግብሩ ለመሳተፍ መስፈርቶቹ ምን እንደነበሩ ሄርሜላ ታብራራለች። አንደኛው እድሜ ወጣት መሆን ያስፈልግችል ከ25 እስከ 35 እድሜ ገደብ ውስጥ ያሉ ወጣቶችን ነው እንትን የሚለው ሶስት ስራኮች አሉት። የመጀመሪያው ቢዝነስ ኢንተርፕሪነርሺፕ አለ። ከእንደገና ሲቪክ ሊደርሺፕ አለ ፐብሊክ ማኔጅመንት አለው። ሶ በእነዚህ ሶስት ዘርፍ ውስጥ ወጣት ሆነው ለሀገራቸውም ወይም ለግላቸው ወይ በደስታቸው ውስጥ ትልቅ አስተዋጽኦ ያደረጉ ወጣቶችን ኢኖቬቲቭ አይዲያ ያመጡ ወጣቶችን ኢንከሬጅ ለማድረግ እና ሰፖርት ለማድረግ በአሜሪካ መንግስት አማካኝነት ሰፖርት የተደረገ ፕሮግራም ነው ማለት ነው። ሀሜላ ከዚህ በፊት በወጣቶች አለም ዝግጅት እንግዳችን ነበርሽ። ንጹህ ውሃ በማቅረቡ ረገድ ትልቅ ሚና የተጫወተሽ ይመስለኛል ከዩኒቨርሲቲ ተማሪ ሳለሽ ጀምሮ። እስቲ እሱን መለስ ብለሽ አስታውሽን። ምንድን ነው እስካሁን ያደረግሽው ወይም ያደረጋችሁት? ያደረግነው ቤዚክሊ ምንድነው ከዩኒቨርሲቲ ትንሽት ጀምሮ ወይም ዩኒቨርሲቲ ተማሪ ያለን ጀምሮ ስፔሻሊስት ከሰርድር በኋላ ኢኒሽት ያደረግነው ፕሮግራም ነው ይህን ፕሮግራም ደግሞ ዩኒቨርሲቲ ተማሪዎች ዊ ቢሊቭ የሆነ ነገር ለኮሚኒቲያችን ማድረግ እንደምንችል እና ግዴታ ሚሊዮነር መሆን አይጠበቅብንም ባለን አቅም የሆነ ነገር ኮንትሪቢት አድርገን የአካባቢያችን ወይም ደግሞ ስፔሻሊ ደግሞ የገጠር ማህበረሰቡን ብሄዎች መቀየር እንችላለን ብለን ነው የተነሳ ነው። እኔና ስድስት ሌሎች ሴት ጓደኞች ያሉ ከነሱ ጋር ሆነን ነበረ ጀመር ነው እና ወደ ላስት ፊው ዩርስ እናረግ የነበረው ነገር ፈንድሬጅ እንሰራለን ከተለያዩ ድርጅቶች ጋር ፓርትነርሽፕም ክሬት በማድረግ ኮሚኒቲያችን የንጹህ ውሃ አቅርቦት እንዲያገኝ ትልቅ እንቅስቃሴ እያደረገን ነበረ። በዛም ወደ ከአስራ አራት ሺህ ገጠር ማህበረሰብ በቁጥር ማለት ነው ከሰት ሺህ በላይ ሰዎች የንጹህ ውሃ አገልግሎት ተጠቃሚ ሆኗል። እኛ በሰራ ነው ፕሮጀክት ውሃ ቆፋሮ ብቻ ሳይሆን የአካባቢ ጥበቃና የግል ንጽህና ጥበቃ ነው ሃይጂን ፕላንቴሽን ፕሮሞሽን እንሰራለን። ይህ ወይም እየሰራን ያለነው በዚህ መልኩ ነው እየተንቀሳቀስናል። እና ብዙ አክቲቪቲዎቹ በቮለንቲር ተማሪዎች ነው እየተደረገኛለን ማለት ነው። ወጣቶቹ ከሁለት ሳምንት በኋላ ወደ ዩናይትድ ስቴትስ ለመጓዝ በዝግጅት ላይ ናቸው። እዚያም በሚሄዱበት ጊዜ ስለሚኖራቸው ቆይታና ከመርሃ ግብሩ የሚጠብቁትን ጠይቂያቸዋለሁ። በበጎ አድራጎት በሴቶች መብትና ጾታዊ ጥቃቶች ዘርፍ ላይ በስፋት እየሰራች የምትገኘው ህሊና ለምሳሌ የተመደበችው በዚህ ሌደርሺፕ የተመደብኩት ሩጀርስ የሚባል ኒውጀርዚ ያለ ዩኒቨርሲቲ ነው። ስድስት ሳምንታት ያህል በኒውጀርዚ ትሬኒንግ አረግና በሰባተኛው ሳምንት ፕሬዚዳንት ኦባማ ጋር የሚኖረን ስብሰባ ይኖራል። ከፕሮግራሙ የምጠብቀው ምንድን ነው? በደንብ ኔትወርኮችን ማስፋት ጠብቃለው። በደንብ ስለ ሲቪክ ሊደርሺፕ ከሌላ ሰዎች ጋር ኢንተርናሽናል ኔትወርክ ውስጥ ምን አለ፣ ሰዎች ምን እያደረጉ ነው፣ እኔ ከሌሎቹ ምን አይነት አይዲያ መውሰድ ይችላለሁ የሚለውን ለማግኘት ነው የሚሄደው ከአፍሪካን ኮሊኮችን እንዲሁም ከኢንተርናሽናል ኤንቫሮንመንቱን ይጀምራል። ከዛ ውጭ ግን ያው ከፕሬዚዳንት ኦባማ ጋር የሚኖርን ሚቲንግ ምንድን ነው? እኛ የምናደርገው መነሳት አለባቸው የምንለው ሀገራዊ ሾዎችን ትራንስተን በነሱ ሾዎች ላይ መወያየትንና መጠመጥን። አይ ቲንክ እሱን ነው የምንጠብቀው። እንደ ህሊና የህግ ምሩቅ የሆነው ዳኛቸው ደግሞ የተመደበው በሁለት ተቋማት ውስጥ ነው። አንደኛው ዩኒቨርሲቲ ኦፍ ቨርጂኒያ ፕሬዚደንሻል ፕሬሲንክት የሚባል እዚያ ለሰባት ሳምንታት የምናደርገው ቆይታ አለ። ከዛ በኋላ ኢንተርንሽፕ ወይንም ደግሞ ፕሮፌሽናል ዲቨሎፕመንት ኤክስፒሪየንስ የሚል ሌላ ፕሮግራም ለተወሰኑ እድሉ የተሰጣቸው አሉ። ከዛ ውስጥ አንዱ ነይህም እሱን ደግሞ ለመጠቀም ወደ በርክሌ ካሊፎርኒያ ወርልድ ኢንስቲትዩት ኦን ዲሰቢሊቲ በአካል ጉዳተኞች ዙሪያ የሚሰራ ዓለም አቀፍ ተቋም ነው። ከእነሱ ጋር ለስድስት ሳምንታት ቆይታ አደርጋለሁ። የተለያዩ ጥናቶችን አብረን እናደርጋለን። የተለያዩ ጽሑፎችን አቀርባለሁ። በእነዚህ አጋጣሚዎች የሌልኝን ልምዶች በሰፊው ለማግኘት ይረዳኛል። በተለይ በተለይ ደግሞ ከአፍሪካውያን ወንድሞች ጋር እና እህቶች ጋር በሰፊው እንድንገናኝ ከወጣት ምሁራን ጋር እንድንገናኝ በጣም ትልቅ መድረክ ነው የሚሰጠው ማለት ነው። ከአምስት መቶ አፍሪቃውያን ወጣቶች አንድ መቶ እንደ ዳኛቸው በሁለት ተቋማት የልምድ ልውውጥ ያደርጋሉ። ከኢትዮጵያ ዳኛቸውን ጨምሮ አራት ወጣቶች የዚህ እድል ተካፋይ ይሆናሉ። ኢትዮጵያውያኑ ስለ ጉዟቸው መግለጫ ሊደረግላቸው አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ተገናኝተው በነበረበትም ወቅት ወጣቶቹ ባጭሩም ቢሆን የመተዋወቅ እድል እንዳገኙ ሄርሜላ ገልጻልናለች። ስ የሚሰራቸውን ስራዎች እናወራ ፕሮፋይላችን ቼክ ስንደራረግ በጣም ዳይናሚክ የሆኑ ወጣቶች በእድሜ ቫራይቲ ያለው ግሩፕ ነው፣ በአሁኑ የተመረጠው እና እዛ በሚሄድበት ውስጥ አጠቃላይ ሀያ አምስትንን ሀያ አራቱ ከሌላ የአፍሪካ ሀገር የመጡ ልጆች ናቸው። ዩኒቨርሲቲ ኦፍ ካሊፎርኒያ በክሌ ነው የተመደብኩትን። ስለዚህ ከነዛ ሀያ አራት ልጆች ጋር ኢንተራክት ለማድረግ የተለያዩ ኤክስፒሪየንሶችን ሼር ለማድረግ ቤስት ፕራክቲስንም ሼር ለማድረግ ትልቅ የራሱ የሆነ ሚና ይኖረዋል። የተለያዩ የሆነ ሊደርሽፕ ስኪሎችን፣ የፈንድሬዚንግ ስኪሎችን፣ ፕሮጀክት ማኔጅመንት ስኪሎችን ዴይ ቱ ዴይ እየተማርን ነው የምንቆየው ለስድስት ሳምንት። ስለዚህ ፕራክቲካልም ኤክስፒሪየንስ አገኛለሁ ከከኔ ካሉ ፌሎዎች ጋር ፐርሰናልም ከነሱም የማገኙ ብዙ ነገር አለ። እኔም ሼር ማድረጋቸው ብዙ ነገር አደል አለ የእኛንም ኢኒሽቲቭ ፕሮፖፎተነ ወደ ሌላ የአፍሪካ ሀገሮች አድቮኬሲ ለማድረግ በር የሚከፍትልን ትልቅ ኦፖርቹኒቲ ነው ብዬ አምናለሁ። እና ኤክሳይትድ ሆነ ሁላችንም እየጠበቀን ያለ ነው ማለት ነው። ዳኛቸው ከሶስት ወር የዩናይትድ ስቴትስ የልምድ ልውውጥ ሲመለስ በተለይ አካል ጉዳተኞችን በሚመለከት ትኩረት ሰጥቶ ሊሰራ ወስኗል። በአብዛኛው አካል ጉዳተኛው ዋነኛ ተሳታፊ አይደለም፣ በፖሊሲ ቀረጻዎች ላይ፣ በጥናትና ምርምሮች ላይ በመሳሰሉት ስለዚህ የአካል ጉዳተኞችን ተሳታፊነት ማረጋገጥ አለን። ማለት እንዳልኩት ነው፣ እራሴ አካል ጉዳተኛ ነኝ። አለን በጣም የተለያዩ ምሁራን፣ ወጣት ምሁራን፣ አካል ጉዳተኞች እየወጡ ነው ከተለያዩ ተቋማት ኢትዮጵያችንም ውስጥ በጠቅላላ በአፍሪካም እየወጡ ያሉበት ጊዜ ነው እና ይህንን በአግባቡ ጥቅም ላይ መዋላ ያስፈልጋል የሚል የዛ አይነት ኔትወርክ መፍጠር ፕላትፎርም መፍጠር ላይ ነው ማተኮር የሚፈልገው። በተረፈ በጥናትና በምርምር ብዙ ጽሁፎችን መጻፍ እፈልጋለሁ። ብዙ አስተዋጽኦ ማድረግ እፈልጋለሁ ነው ደግሞ እንደ ሁኔታዎች ፈቃድ ወደፊት የዶክትሬት ጥናቴንም በዚሁ በአካል ጉዳተኞችና ልማት ዘርፍ ማድረግ እፈልጋለሁ። ያም ሩቅ የሚሆን አይመስለኝም። እንግዲህ አድማጮች ያንግ አፍሪካን ሊደርስ ኢኒሺያቲቭ በሚለው የዩናይትድ ስቴትስ መርሃ ግብር ስር ከዘንድሮ አስራ ሶስት ተሳታፊ ወጣት ኢትዮጵያውያን መካከል ሶስቱን ነበር በወጣቶች አለም ዝግጅት ያነጋገር ነው። መልካም ጊዜ እያልኩ በዚሁ ልሰናበት። ልደት አበበ ነኝ። ጤና ይስጥልኝ።